የጸረ ጥላቻ ንግግር መረብ የተሰኘ የበጎ ፈቃደኞች ስብስብ ኢትዮጵያውያን በሚያዘወትሯቸው ማኅበራዊ መገናኛዎች ላይ መስመር የለቀቁ ናቸው ያላቸውን መረጃዎች በመንቀስ እርምጃ እንዲወሰድባቸው እያደረገ ስለ መሆኑ ተሰምቷል። በዚህ መረብ ውስጥ ተሳታፊ ከሆኑት መካከል አንዱ ገጣሚውና የማኅበራዊ ለውጥ አራማጁ ዮሐንስ ሞላ ነው። ዮሐንስ በግሉ አንድ ሕዝብን ከአንደኛው ያጋጫሉ ግጭትና እልቂትን ይሰብካሉ ያላቸውን መረጃዎች ፌስቡክን ለመሰሉ ተቋማት በማመልከት ከማህበራዊ ገጾች ላይ እንዲወገዱ አድርገዋል። አሁን ደግሞ ከሌሎች ጋር በመተባበር መሰል ዘመቻዎችን ቀጥለዋል። ሀብታሙ ስዩም በዚህ ዘመቻና ተያይዘው በሚነሱ ሐሳቦች ዙሪያ ለመነጋገር ወደ ዮሐንስ ሞላ ደውሏል። አቶ ዮሐንስ መሰል እንቅስቃሴዎችን ለመቀላቀል የወሰነበትን ምክንያት ከሚያስረዳበት ቆይታው ይጀምራል። ይህንን ነገር ለመስራት ምክንያት የሆነኝ የፌስቡክ ተጠቃሚ ነኝ። ለረዥም ጊዜ ፌስቡክ ላይ ቆይቻለሁ፣ ከአስር ዓመት የሚጠጋ ጊዜ እና የፌስቡክ ላይ የሚውልበት ሰፈር ላይ የሚደረጉ እንቅስቃሴዎችን የሁሉንም መቆጣጠር ባልችልም የኮሚኒቲው ጋድ ላይ አለ የፌስቡክ፣ እሱን አውቃለሁ። ድሮ የምጠቀምበት ነበረ። የሆነ ሰው አንድ ነገር ለጥፎ ይሄ ነገር ፌስቡክ ላይ መሆን የለበትም ብዬ ታመንኩኝ። ቀላል ምሳሌ ብነግርህ ጣንገላ ፌስቡክ ላይ ማድረግ አይቻልም። በሆነ አጋጣሚ እርቃን ገላ ተደርጎ ባይ ሪፖርት አድርገዋለሁ። ለምን ፌስቡክን ከቤተሰብ ጋር ልታይ ትችላለ፣ ከእናት ጋር ከልጆች ጋር ልታይ ትችላለ። እና እንደሱ አይነት ነገሮች ሲያጋጥሙኝ ራሴ የማደርጋቸው ነገሮች ነበሩ። የአንድ ሰው ሪፖርትም ሆነ የብዙ ሰዎች ሪፖርትም ሆነ ውጤት ያመጣል። ግን ቢያንስ ግን በእንደዚህ አገር በምትተራመስበት ሰዓት ላይ እና የሚመጣውን ጉዳትና የአደጋውን መጠን ሰዎች በማንነታቸው የተነሳ የመጠቃት ቴንደንሲ እንደነበራቸው እያወክ ባለበት ሁኔታ ላይ ግን ማስቆም ባትችል እንኳን ቢያንስ ሰዎች የአቅራቢትነት ስሜት እንዳይሰማቸው ጆይን ማድረግ ይችላሉ። ይሄንን እንቅስቃሴ ከኔ ጋር ማለት ነው። ብዙ ሰው ምን ማድረግ እንዳለበት አያውቅም። የተወሰነ መልኩ ቴራፒ ይሰጣል። ሀገር የሆነ ነገር ያደረግ ወይም ደግሞ ቁረጠው በለው የሚለውን ሰው ሪፖርት አድርገ ይዘቱ ተመርምሮ ተፈትሾ ሲወርድ ይህን በማስቀረትህ የሆነን ሰው ከጥቃት እንዳዳንክ የሚሰማ ስሜት አለ ና ይህንን ስሜት ሰዎችም ጋሩ እና ብቻዬን አድርገው ይነሳል። ጊዜ ሊፈጅ ይችላል። ምናልባት አሁን በኮቪድም የተነሳ ቢሮዎች ቢዚ ናቸው። እንደዚህ ቶሎ ቶሎ ብዙ ዴታ ሲመጣ ግን ነገሩን በቁም ነገር የማየት ነገር አላቸው እና ልዩነቱ ምንድን ነው? በብዛት ማድረግ እና አለማድረግ ቶሎ እንዲታየለ ማስደረግ ነገር ነው እንጂ የሪፖርትን ብዛት አይደለም። የሚፈለግ የነበረው እና በዋናነት ሰዎች እንዲከላከሉ ቻይን የማደርገውን ነገር አወጣሁት እና ለምን ይህንን አናደርግም ጆና አናደርግም የሚል ፍላጎት ነው ያደረብኝ። እሱ ነው ያደረግኩት። በጣም ብዙ ልክ ያልሆኑ ይዘታቸው ተመርምሮ እየወረዱ አካውንቶችም አሉ ፌክ አካውንቶችም ይዘታቸው ልክ ያልሆኑ የሚያስተላልፉት መልእክት እንዲጥላቻን እና ግልጽ የሆነ የጥላቻን ንግግር እና የጥቃትን ንግግር የሚያስተላልፉ መልእክቶች ያሏቸው ይዘት ያላቸው አካውንቶች፣ ቪዲዮዎች ጽሑፎች ተነሳዋል። ሰዎቹም ተምረው ይመለሳሉ ብዬ አስባለሁ። በሕግ መጠየቅ ያለባቸው ደግሞ አሉ። ከዛ ካለፈ በኋላ በሕግ የሚጠየቁትን ደግሞ የሕግ አካላት ጠይቋቸዋል ብዬ አምናለሁ። አንዳንድ ሰዎች ይህ እንቅስቃሴ ለየት ያለ የፖለቲካ አቋም ያላቸውን ሰዎች በጅምላ ማጥቂያ እንዳይሆን ስጋት አላቸው። በግልጽ የጥላቻን መልእክቶችን ባያስተላልፉም በርካታ ሰዎች አንድን ገጽ በተመለከተ ለፌስቡክ ተደጋጋሚ ቅሬታ ካቀረቡ የማይወዱትን ገጽም ቢሆን ያዘጉታል። ይሄም ግላዊ መተነኳኮሻ ይሆናል የሚል ስጋት አለ። ልክ አይደለም። እንዲሁ ዝም ብሎ ስጋት ነው እንጂ ልክ አይደለም። ምክንያቱም የኔ አካውንት እንደዚህ አይነት ስራ ስትሰራ ሰዎች እንደግል ጠላት ይወስደዋል እና መርጠ የምታደርገው የማይመስላቸው የምታደርገው የማይገባቸው ሰዎች አሉ። ለምን እያደረክ እንደሆነ የማይረዱ ሰዎች አሉ እና እንደዚያ አይነት ሰዎች፣ የተቆጡ ሰዎች ነበሩ ብዙ እኔ ላይም ብዙ ካምፔን አድርገዋል። በጣም በርካታ ካምፔኖች ተደርገዋል። በጣም በርካታ ሰዎች ደግሞ በዛው ልክ ሪፖርት እንደሚያደርጉ ግልጽ ነው። የእኔ አካውንት ምንም ሆነው አያውቅም። ምክንያቱም እኔ ፕሮፋይሌ ንጹሕ ነው። የምጠቀመውን አውቃለሁ። ይዘቴ ነው የሚወስነው የሰው ቪዲዮ ራሱ እንደዚህ ጥላቻን ያዘለ ለማውገዝ እንኳን ሼር ስታደርገው ዝም ብለምታመጣው ከሆነ ሰው እንዴት በዚህ ዘመን ያደርጋል ብለ ስታመጣው የዚያ የጥላቻ ንግግር የጥፋትና የዘር ጥቃት ንግግር ተሳታፊ ነህ። ስለዛ እንደ ሆስት ነው የምትቆጠረው። አንተም እሱን አካውንት ሪፖርት ባደርግብህ ይነሳብሃል። ግን ይዘቱ ነው የሚወስነው እ እንደዚህ አይነት ነገሮችን በጨዋታም አላደርግ ለማውገዝም አላደርግ ሳዋግዝ ሀሳቡን ይዞ መጣና ሀሳቡን ገልጸው እንጂ የጥቃቱን መልእክት አላስተላልፈውም። ከዚህ በተጨማሪ ደግሞ ፌስቡክ በጣም ስማርት ማሽን ነው። ዝም ብሎ አይደለም የሚሰራውን ያውቃል። ቲም አለ ቢሃይንድ ትልቅ ካምፓኒ ነው። ሁሉን ነገር አይተው ሪቪው አድርገው ነው። አሁን የእኛ ሪፖርት ማድረግ ጥቅም ምንድን ነው? ለፌስቡክ እንደታሰበለትም እንዲህ ንጹሕ ሆኖ እንዲቀጥል ይፈልጋሉ። እና እኛ ኮንትሪቢዩት እያደረግን ነው ለፌስቡክ የምንሄደው እንጂ ልዩ የሆነውን ሀሳብ የምናጠፋበት አይደለም። እኔ በግሌ እንደዛ እያደረግኩ አልነበር በጣም ጸያፍ በሆኑ ቃላት አንዱ ብሄር ከአንዱ ብሄር የሚጠራ ሰው ከሱ ጋር ምን ብለህ ትነጋገራለህ? አትመልስለትም። ብትመልስለት አንተም የዚያ የጥላቻ ንግግር እና የጥቃት ሰለባ ነው የምትሆነው። አብረህ ተሳታፊ ነህ። ዝም ተገኘ ልትገላገኘ እዛ ቦታ ላይ ከተገኘ እሱ ነው ልትያለው ነው። እኛ ዝም ብለን ፌስቡክ አካውንት ክሬት እናደርጋለን ወይ ሰው ክሬት ያደርግልናል። ጋይድላይን አለው። ስንገባ ፈርመን ነው ምንገባው ይህን ይህን ብለን ከአንድ በላይ አካውንት የለኝም ብለን ነው የምንገባው። እና እነዚያ ነገሮች ስናደርግ በይዘቱ መሰረት ነው እንጂ የሚወርደውም የሚቆየውም በይዘቱ መሰረት ነው። ሪፖርት የማድረግ እንቅስቃሴው አንደኛው ውጤት ምንድን ነው? ከልክ ያልሆኑ አካውንቶች እንዲቀጡ ከማድረግ ወይም ደግሞ ጽሑፎቹ እንዲወርዱ፣ ቪዲዮቹ እንዲወርዱ ከማድረግ ባሻገር ተጠቃሚዎቹ አጠቃቅሙ በምተረድተውት ልክ ያልሆኑ ነገሮችን እንዳያደርጉ የማነቃቃት ነገር አለው እና በዛ ረገድ ብዙ ውጤቶችን የማይተናል። በዚ የራሱ ማውቃቸው ሰዎች ይልኩልኝና ዮሐንስ ይህንን ባድርገው ይወርዳል እንዴ? አገኒት በኮሚኒቲ ጋይር ላይ ነው እንዴ? ብለው ደግሞ በግልጽ የሚመጡ አሉ። ለእነሱ ሰዎች እዛ የተከፈተው ፔጅ ላይ ትምህርቶችንም የሚሆኑ ነገሮች ልክ ያልሆኑ እና ልክ የሆኑ ነገሮች ይዘታቸውንም የማድረግ ሀሳብ አለ። እነሱ ይደረጋሉ ብዬ አስባለሁ እና ከምንም በላይ ሰዎች በኃላፊነት መጠቀምንም ከተለጠፍከው በኋላ መውረድ አንድ ነገር ነው። እሱ ካደረግከው በኋላ ጉዳት ከመጣ በኋላ ነው የሚወርደው እርምጃ ተወሰደበት ነው የሚባለው፣ ግን ከአንደ በታችን ሳያወጣ ከእጃችን ሳያመልጥ እኛንም ለሌላ ሰው አሳልፈን ሳንሰጥ ቃላቶቻችንን መምረጥ በጥንቃቄና በኃላፊነት መጠቀም እንችላለን። ኢትዮጵያን በሚያዘወትሯቸው የመገናኛ አውታሮች ላይ ልክ ያለፉ የድምፅና የምስል መልእክቶች ስለ መበራከታቸው በተደጋጋሚ ተነግሯል። አሁን እናንተ እየተሳተፋችሁበት ያለው እንቅስቃሴ ግን ምን ያክል ፍቱን ነው? ማህበራዊ መገናኛዎች የመልካም ሀሳቦች መናገሻ የሆኑ ዘንድ የበለጠ ምን መደረግ አለበት ብለህ ታስባለህ? መጀመሪያ የነበረው ነገር ይህ እንዳልኩ ለግል ሳትስፋክሽን፣ በኋላ ላይ ግን እንዳልኩኝ ነገር በዚህ መልኩ ሊቀጥል አይችልም። እኔም የግል በራሴ ጊዜ ማድረጋቸውን በራሴ ጊዜ ቀጥላለሁ። ነገሮች ግን ወደ ኖርማል ስንመለስ ብዙ ጊዜ የሆነ ነገር ይመጣል፣ እንጫጫዋለን፣ ያልፋል። አጀንዳ ይመጣል፣ ይሰጠሃል፣ ትጫጫዋለን፣ ይታለፋል። ሰፈሩ ደግሞ እየዋልንበት ነው። ፌስቡክ እንደ ሰፈር ነው የምቆጥረው። እንውላለን እዛው፣ ለቅሶ እንደርሳለን እዛው፣ የወለደ እንኳን መረማረችሽ ይባላል። ሁሉን ነገር እዛው ፌስቡክ ላይ እናደርጋለን። ፎቶን ለጥፋለን፣ ሽርሽር ስንሄድ ስንመጣ፣ ያን ሁሉ የምናደርግበት ሰፈር ሲሆን ደመፋሰስ እየተደረገበት ስለዛ እንዴት ነው ይሄ ነገር? ቆም ቆም ብሎ አንተን ተዋንችም ከይ የሚል የሚሸማግል እና የሚቀጣ አካል፣ የሚቀጣው ግን በራሱ ፈቃድ ሳይሆን ቴክኖሎጂ በፈቀደለት እና ዘመኑ በሰጠው መስመር የሚያስተካክል አካል ያስፈልጋል። ስለዛ ያ ኔትወርክ አጌንስት ስፒች የሚለው ግሩፕ እንዲቋቋም እኔም ሀሳብ አቅርቤ ልጆች አሉ ለእነሱ በዚህ ጉዳይ ላይ ኢንተረስት ያደረባቸው እና ለምን እንደዚያ እናደርገውም አይጣጣ ተናክረውም የሚሉኝ አይን በዚህ በዚህ ምክንያት ሙሉም በዛ የማስተባበር ሮል መውሰድ አልችልም፣ ግን እረዳቸዋለሁ ብያቸው እሱ ተቋቋመ። አሁን እሱ መቋቋሙ ጥቅሙ ምንድነው? አካውንት ብልቅ ያለ አሁን ራሱ ኔትወርክ አገንስት ሄት ስፒች የሚባለው ግሩፕ ፌስቡክ ፔጅ አለው። እሱ ላይ የሚደረጉት ነገሮች እንግዲህ የሀሳብ ልዩነት የሆኑ ይዘታቸው ችግር ይሁን ማንም ሰው አንብቧቸው ይረዳቸዋል። ግለሰብ ከዚህ በኋላ ስጋቱ አይኖርም። አሁን በግለሰብ ደረጃ ቢሆን የግለሰብ ጀጅመንት ነው የግለሰብ ምዘና። በግሩፕ ሲሆን ግን የግሩፕ ምዘና ስለሚሆን የተለያዩ ሰዎች ናቸው የሚመለከቱት፣ እና ቢሃይንድ ያሉት ደግሞ እዛ ቲም ውስጥ ያሉት ሰዎች ከሌላ ከሌላ ቋንቋ ከሌላ ከሌላ ብሔር እና ሞያ የተውጣጡ ናቸው እና ራሳቸው የፖለቲካ ኦፒኒየን ናቸው የተለያየ ነው። ፖለቲከኛ የፖለቲካ ማሳቢያ ሌላቸው አሉ፣ ዝም ብለው የሚኖሩ ሰዎች አሉ። እዚህም እዚህም ያለው ማለት ነው። ያለሚጠዋል አንዱ አልፈው አንዱ አልፈውም አንዱ በአልፈው ደግሞ ኖ ይሄ የሄት ስፒች ነው ብሎ አንዱ ያመጣዋል። ግን እኛ ምን መርህ የሚያደርጉት ምንድን ነው የፌስቡክን ኮሚኒቲ ጋይድ ላይን ነው። ዮሐንስ ሞላ ገጣሚ እንዲሁም ደግሞ የማህበራዊ ለውጥ አቀንቃኝም ነህ፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልን።